የዚምባብዌ ፕሬዚደንት ሮበርት ሙጋቤ ዘጠና ሁለተኛ ዓመት ልደታቸውን ነገ ቅዳሜ ያከብራሉ። ስልጣን መልቀቃቸውን በተመለከተ ግን አንዲት እንኳ ፍንጭ አይታይም። ያም ሆኖ በእርሳቸውና በሀገሪቱ መጻኢ ሁኔታ ላይ ገዢው ዛኑ ፒኤፍ ፓርቲ የተከፈለ ይመስላል። ሙጋቤ ሁለቱ ለስልጣን አቆብቁበው ፓርቲው ውስጥ እየተፋጩ ናቸው ሲሉ በስም የጠቀሷቸው ላኮስቴ የተባለው በምክትል ፕሬዚደንቱ በኤመርሰን ማንጋዋ የሚመራው የሚመራውና በባለቤታቸው በቀዳማዊት እመቤት ግሬስ የሚመራው ጂ ፎርቲ አንጃ ናቸው። በተጠቀሱት ግለሰቦች ላይ እስካሁን የተወሰደ እርምጃ ግን የለም። ለሰዓቱ ያለን ዜና በዚሁ ይጠቃለላል።